ከኤስቢኤስ አማርኛ ጋር ነት ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ ር መልካም ከበደ በሲድኒ ዩኒቨርሲቲ በቻርልስ ፐርክን የምርምር ማዕከል የሳይንስ ተመራማሪ። በቅድሚያ ለኤስቢኤስ የአማርኛው ቋንቋ ፕሮግራማችን በድጋሚ በሙያው ዙሪያ ያሉትን ለማካፈል ፍቃደኛ ሆነው ስለቀረቡ እናመሰግናለን። በጣም አመሰግናለሁ ማርቲ፣ አንቺም ደግመሽ ስለጠራሽኝ። ከመጀመሪያችን በፊት በቃ መልካም አንቺ ብትይኝ በጣም ደስ ይለኛል። አንደኛ የመጀመሪያ ጊዜ አይደለም ፕሮግራምች ላይ ስመጣም እና ምን እንተዋወቃለን። ስለዚህ አንቺ ብለሽኝ በዛው እንጨመር። ብዙ ጊዜ ሰዎችን ሚዲያ ላይ ስናቀርብ በተለይ በኛ ሚዲያ ላይ ከእድሜያቸው ይበልጥ ያሉበትን ሙያቸውን ስለምናከብር ነው እርስዎ እያልን የምናቀርበው። በእርግጥም ነው በእድሜም ደረጃ ወጣት እንደሆን ሻቃለሁ። መልካም እንግዲህ ፍቃድሽ ከሆነ አንቺ ብዬ እንድገልጽሽ በዛው እንቀጥላለን፣ ያንቺን ፍቃድ ለመሙላት ማለት ነው። ዶክተር መልካም በስኳር ህመም ላይ ነው ስፔሻላይዝ ያደረግሽው። ብዙ ምርምሮችን አሁንም እያደረግሽ ያለሽው በዛ ዙሪያ ላይ ነው እና ዛሬም ተመልሰን የምናየው ርዕሰ ጉዳይ ይህንኑ ነው። ለመሆኑ የስ ስኳር በሽታ መንስኤው ምንድን ነው? እስኪ ከመንስኤው እንነሳ እና ወደ ሌሎቹ ደግሞ እንቀጥላለን። እሺ፣ ማርሲ። አሁን ስኳር በሽታ መንስኤው ምንድን ነው ብለን፣ ጥሩ ጥያቄ ነው፣ ሁሉ ሰው የሚጠይቅም ጥያቄ ነው፣ መመለስም ያለበት ጥያቄ ነው። ግን በሽታው ራሱ ስኳር በሽታ ምንድን ነው ብለን ወደዛ ከማግበታችን በፊት ስኳር ራሱ ምንድን ነው ምን ማለት ነው የሚለው ጋር ብንጀምር እሱ ጥሩን ነገር ይመልሰዋል። የሚል ሀሳብ አለኝ። ስኳር ስንል ይሄ ምግብ ለማጣፈጫ የምንጠቀምበት ወይ ሻይ ወይ ቡና ውስጥ የምንከተው ስኳር ስኳር ሳይሆን ስኳር ማለት የትኛውንም አይነት ምግብ ስንበላ ምግባችን ሰውነታችን ውስጥ ገብቶ ተፈጭቶ ወደ ደማችን ከሚወጡት ንጥረ ምግቦች ውስጥ አንደኛው ነገር ግሉኮስ ወይንም ስኳር ይባላል እና ለምሳሌ አሁን እንጀራም በላን፣ ዳቦም በላን፣ አታክልትን በላን፣ ምንም አይነት ምግቦች ስንበላ ያ ምግብ ተፈጭቶ ወደ ደም ከሚሄዱ አስፈላጊ ነገሮች ውስጥ አንደኛው ነው። ስኳር እና ስኳር በሽታ የምንለው ያ የስኳር ወደ ደማችን የሚሄደው ምግባችን ተፈጭቶ ካለቀ በኋላ የሚሄደው የስኳር መጠን ደማችን ውስጥ ከመጠኑ በላይ ሆኖ ለረዥም ጊዜ ሲቆይ ማለት ነው። ያ የሚሆነው ልክ ምግብ ተፈጭቶ ስኳራችን ደማችን ውስጥ ሲበዛ ሰውነታችን የራሱ ዘዴ አለው ተበላ ተብሎ የወጣውን ስኳር ወደ ሌላ የሰውነት ክፍል የማሰራጨት የራሱ የሆነ ዘዴ አለው እና ያ ዘዴው ሲበላሽ፣ ወይንም ማድረግ ሲያቅተውና ለረዥም ጊዜ የስኳሩ መጠን ደማችን ውስጥ ትልቅ ሆኖ ሲቆይ የስኳር በሽታ ሆነ ይባላል። አንድ ሰው በሰውነት ውስጥ ያለው የስኳር መጠን በአግባቡ ተመጣጥኖ መሄድ ወደሚገባው የሰውነት ክፍል እንዲሰራጭ ወይም ደግሞ እንዳይሰራጭ የሚያደርገው ምንድን ነው? ተፈጥሮ በራሱ የሆነ ያንን የሚያስተካክል ነገር አለውና ለምንድን ነው ያ በሰውነት ውስጥ የሚጠራቀመው? በሰውነት ውስጥ ያንን ስኳር ወደ ተለያየ ቦታ የሚያሰራጨው ትልቁ ነገር ኢንሱሊን የሚባለው ሆርሞን ነው። ከጣፊያ ውስጥ የሚወጣ ኢንሱሊን የሚባል ሆርሞን ነው እና ልክ ሰውነታችን ከምግብ በኋላ የስኳራችን መጠን ከፍ ሲል የኢንሱሊን ለብላችንም የዛን ያህል ከፍ ይላል እና ያ ኢንሱሊን እንደ ቁልፍ ነው የሚያገለግለው እንደ ቁልፍ ወደ ተለያየ የሰውነት ክፍል ይሄድና ያለውን የስኳር መጠን ወደ እነዛ የሰውነት ክፍሎች እንዲሳቡ ልክ እንደ ስፖንች ተስበው አንደኛ ለሌላ ጊዜ እንድንጠቀምባቸው ያንን ስኳር እንደ ስቶሬጅ ያስቀምጥልናል። በተለያየ የሰውነት ክፍል አለዚያ ደግሞ እነዛም የሰውነት ክፍሎች ያው ስኳር ኃይል ነው፣ ጠቃሚ ነገር ነው። እነዛ የሰውነት ክፍሎች ስራቸውንም እንዲሰሩ በዛ ላይም ደግሞ ለሌላ ጊዜ ሳንበን አሁን ብዙ ጊዜ ብሳት እንቆያለን ለሌላም ጊዜ እንደ ስቶሬጅ እንዲጠቀም ጥቅም ያደርገናል እና ለዛ ትልቁ ጥቅም የሚያደርገው ይሄ ኢንሱሊን የሚባለው ሆርሞን ነው እና በስኳር በሽታ ጊዜ አንደኛው ትልቁ ሳይሰራ የሚቀረው ያ ኢንሱሊን ወደ ደማችን በመጠኑ አለመላክ ከነበረን የስኳር መጠን ጋር የማይመጣጠን መጠኑ የሚያም ኢንሱሊን ወደ ደማችን ሲሄድ አንደኛው የበሽታው መንስኤ እሱ ነው። ሁለተኛው መንስኤ ደግሞ ምንም ያህል ኢንሱሊን ሰውነታችን ወደ ደማችን ማድረግ ቢችልም ያ ኢንሱሊን ደግሞ ሄዶ የሚከፍታቸውን ቁልፎች በደንብ መክፈት አለመቻሉ ነው። ከሁለቱ አንዱ ወይም ሁለቱም አንድ ላይ ሲሳሳቱ፣ ወይ የኢንሱሊኑ መጠን ሲያንስ፣ አለዚያ ደግሞ ኢንሱሊን ደግሞ ሄዶ መክፈት ያለበትን ቦታ በደንብ አለመክፈት ሲችል የስኳር በሽታ ይሆናል። ምክንያቱም በዛን ጊዜ የግሉኮስ ለብሎ ወይንም የ ስኳር መጠኑ ሰውነታችን ውስጥ እንደበዛ ይቀራል ማለት ነው። የስኳር ህመም የሚያጠቃቸው ወይም ደግሞ በብዛት የሚታይባቸው የህብረተሰብ ክፍሎች አሉ። በዓለም ውስጥ አሁን ተለይተው የታወቁት ማለት ነው ለምሳሌ በጥቁር ዘር ላይ በብዛት እንደሚታይ ይታወቃል። ይሄስ ከዘር ጋር ከጂን ጋር የሚሄድበት ሁኔታ አለ ወይ በምርምራችሁ? አዎ አለ፣ በደንብ አለ። አሁን ዳያቤት የሚባል በሽታ የስኳር በሽታን ምን ያመጣል ተብሎ ቢጠየቅ መልሱ ሁለት ነው። የጄኔሪክ እነን ኤንቫይሮንመንታል የሚባል ሁለቱ አንድ ላይ መግጠም አለበት። የጄኔሪክ የሚባለው በዘር የሚመጣ ኦልሬዲ በዘር የወረስ ነው። የተዛባ አይነት ጂን አለ። ምክንያቱም ስታስቢው የስኳር በሽታ በሽታው ብቻ ሳይሆን ስኳርን አውቆ ሰውነታችን መብላታችንን ደማችን ውስጥ ብዙ ስኳር መኖሩን አውቆ ከኢንሱሊን ወደ ደማችን እንዲሄድ ተደርጎ ኢንሱሊን ደግሞ የተለያዩ በሮችን ሄዶ ከፍቶ እነዛ የተከፈቱት በሮች ሌላን ነገር ሳይሆን ግሉኮሱን ሰብስበው እንደ ስፖንጅ ወደ ኋላ እንድንጠቀምበት ስቶሬጅ የሚያደርገው በጣም ብዙ የሆነ ሂደት አለው። እነዛ ሂደት ውስጥ እነዛን የሚያደርጉት የተለያዩ አይነት ጂኖች ናቸው። እነዛን የሚያደርጉት እና የስኳር በሽታ ከሚመጣበት አንደኛው ምክንያት አንዳንዶቹ እነዛ የሚያደርጉት ጂኖች መሳሳት ማለት ነው። ሚውቴሽን ነው የሚባለው በአጠራሩ። ግን የተሳሳት አይነት ኢንፎርሜሽን ይዘው ነው እነዛ ጂኖች የሚሰሩት፣ እና ማድረግ ያለባቸውን ነገር ማድረግ ያቅታቸዋል። እና እሱን እንወርሳለን በዘር ያለ ነገር ነው እሱ። ከዘር ወደ ዘር የሚተላለፍ ነገር ነው። እና ብዙውን ጊዜ በጥቁሮች ላይ አለ እሱ። በጄኔሪክ የሚመጣው በጥቁሮች ላይ ኢንዲየንስ ላይ ኢቨን ኤዥያንስ ላይ ከዛ ከዛ አለ። ግን ጂን ብቻውን ዳያቤቲስን አይፈጥርም። ጂን እና ኢንቫይሮንመንት አንድ ላይ ሲሆኑ ነው በሽታው የሚመጣው። ለዛም ነው ዳያቤቲስ ብዙውን ጊዜ ላይፍ ስታይላችንን ከቀየርን፣ ኤክሰርሳይዝ ማለት ምግባችንን በደንብ ከተከታተልን ዳያቤቲስን መቆጣጠር እንችላለን የሚባለው ትልቁ ምክንያት ጂን ብቻውን ጥፋቱን ብዙም አያጠፋውም። ጂኖ አለ ኤንቫይሮንመንታዊ የሆነውን ነገር ኤንቫይሮንመንታዊ ብዙውን ጊዜ የሚሆነው ከኦቤሲቲ ወይም ሰውነታችንን ከመወፈር ጋር የሚመጣ ነገር ነው እና በደንብ ከጂን ይመጣል። ግን ጂኑ ብቻ ሳይሆን ከራሳችንም አያያዛችን ከኤንቫይሮንመንታዊ ነገር ጋርም አብሮ ሲጣጣም ነው በሽታው የሚመጣው። አሁንም ባሉት መረጃዎች መሰረት የስኳር በሽታ ራሱን ችሎ ሳይሆን ሌሎች ችግሮችን በማስከተል ታወቃል። እና ከስኳር በሽታ ጋር ተያይዘው የሚመጡ የጤና ቀውሶች ምን ምን ናቸው? ስኳር በሽታ በሽታው ራሱ ያን ያህል በሽታ ነው የሚባል በሽታ አይደለም። ስኳር ሰውነት ውስጥ ስለበዛ ብዙውን ጊዜ ምንም አይነት እንደ ህመም ሆኖ የሚመጣ ነገር አይደለም። ግን ለረዥም ጊዜ ሰውነታችን ስኳር ሲቆይ፣ እንደ ስኳር ህመምተኛ ሆነን ስንቆይ ያ ስኳር ብዙ የሰውነት ክፍላችንን ያጠቃናል እና ከነዛ በሽታዎች መካከል በትምህርቱ ላይ የዲያቤቲስ ኮምፕሊኬሽን ተብሎ ነው የሚጠሩት። እነዚህ ነገሮች አይንን ያጠቃል። አንደኛው የአይናችንን በትንሹ ማጥቃት ጀምሮ እስከ ጽውርነት አይነ ስውርነት ኬት ድረስ አይንን የሚያጠቃ ነገር ነው። ኩላሊትን በጣም ያጠቃል። ትልቁ የሚያጠቃበት ምክንያቱ ኩላሊት እንደምናውቀው ሰውነታችንን ማጣራት ነው ስራው። ብዙ የሰውነት ማጣራት ደም ውስጥ ያለውን ሰውነት ነገር ያለውን ማጣራት ነው እና የስኳር በሽተኛ ሆነን ለረዥም ጊዜ ከቆየን ደማችን ውስጥ የሚበዛውን ያንን ስኳር ለማስወጣት ኩላሊታችን በጣም ብዙ ስራ ይሰራና እንደ በርናውት እንደሚባል በቃ ያልቃል። ስራውን መስራት እስኪያቅተው ድረስ ያልቃል እና የኪድኒ ፌሊየር ኩላሊት አለመስራት ድረስ ደርሶ ሰው ብዙም ጊዜ እንደምናቀ ወደ ዳያላይሲስ እስኪሄዱ ድረስ ሰውነታችን እኛ ደማችንን ማጣራት አቅቶን ከሌላ መሽን ጋር ተያይዞ ደሙ ተጣርቶ እንዲሰራልን በመሽን እንድንጠቀም የምንደርስበት ያህል ያን ያህል ነው ዳሜጅ የሚያደርገው። ሌላው የካልባስክ ዲዚዝ እንደ ብለድ ፕሬሽር ወይንም ወደ ልብ በሽታን ወደዛም የመሄድ አዝማሚያ ያለው እንደዛ ያለበትንም ሰው የማባባስ ሁኔታ ላይ ይደርሳል። ሌላው ትልቁ ነገር ቁስል እንዳይድን ነው ያደርጋል። በሽታው እንደዛ የሚያደርግበት ትልቁ ምክንያቱ ቅድም እንዳለው ስኳር ለሰውነት ኃይል ነው። ስኳር ለሰውነት ጥቅም አለው ግን ስኳር በሽተኛ ስንሆን ስኳሩ ደማችን ውስጥ ይቆያል እንጂ ወደሚያስፈልገው ወደውን ሰውነት ክፍል ሄዶ ኃይልንም ጉልበትንም ለሰውነት ክፍላችን አይሰጥ። በዛ ምክንያት እነዛ የሰውነት ክፍላችን እንደተጎዱ እንደተራቡ ነው የሚሆኑት። እና ቁስል ቶሎ አለመዳን፣ የደም ዝውውር እሱም ሰውነታችን ውስጥ ያስቸግራል። እና ቁስል ሲኖር ደግሞ ትልቁ ጠቃሚ የሚሆነው ደም ቦታው ሄዶ ያንን ቦታ የሚያስፈልገውን ነገር ደማችን ነው ሄዶ የሚያደርሰው ያ ቁስል ቶሎ ብሎ እንዲድን እና በስኳር በሽታ ጊዜ ከሚጠቁት ትልቁ ነገሮች የደም ዝውውር ነው። እና ብዙውን ጊዜ ሰዎች እግራቸው ላይ ትንሽ ቁስል ከያዛቸው እግር ድረስ የደም ዝውውር መሄድ ስለሚቸግረው ቁስላቸው እግራቸው ላይ መዳን አይችልም፣ እና የባሰ እየተበላሸ እየተበላሸ ሄዶ፣ አንደኛው ትልቁ በዳይቢቲስ ከሚያሳዝኑት ነገሮች አንዱ ሰው ጣቱ እግሩን እስከመቆረጥ ድረስ የሚደርስበት ጊዜ አለ። ምክንያቱም ቁስላቸው ስለማይድንና እየተባባሰ ስለሚሄድ በአሁን ሰዓት በተለይ ሁለተኛው የሚባለው ስኳር ህመም ታይፕቱ የሚባለው በቅርቡ በወጡ መረጃዎች መሰረት በሰው ልጆችን ከእድሜያቸው ላይ እስከ ስድስት ዓመት ድረስ በመቀነስ ይታወቃልና ምን ያህል ከባድ እንደሆነ የመስፋፋት መጠኑም እየጨመረ እንደመጣ ነው የተገለጸው። በተለይ ከአመጋገብ የአካል ብቃት እንቅስቃሴን ካለማድረግ የምግብ አይነቶች በአሁን ሰዓት ያሉት እየተቀየሩ መምጣት ተፈጥሮ የሆኑ ምግቦች ማግኘት ይበልጥ ፕሮሰስድ ወደሆኑ ወይም ደግሞ ብዙ ስኳር ያለባቸው ምግቦችን ከመመገብ አንጻር የጤናም ሁኔታ በተለይ በዚህ ከስኳር ጋር በተያያዘ ብዙ ችግሮች እየታዩ እንደመጡ ነው። ችግሮቹም ከመቀነስ ይበልጥ እየጨመሩ እንደሄዱ ነው የሚታወቀው። ና ይሄ እንዳለ ሆኖ በእናንተ ምርምራችሁ ውስጥስ የስኳር በሽታን የሚያድን ወይም ደግሞ ሊያጠፋ የሚችል ነገር የተሰራበት አጋጣሚ ያለ ወይ? የህክምና ውጤቶች አሉ ወይ እስካሁን ድረስ ወይም ደግሞ ወደዛ እየደረሳችሁ ይሄዳችሁበታል? አማራጮች አሉ ወይ? ምን የተሰሙ ወደ አዲስ መረጃዎች አሉ? አዎ አሉ። ብዙ ስራ እየተሰራ ነው። በየጊዜው እውቀታችንን እየጨመርን ነው ስለበሽታው። አንድ ነገር መፍትሄ ለማምጣት መጀመሪያ ይሄ ነገር ምንድን ነው ብሎ በደንብ ከውስጥ ጠልቆ ማወቁ ነው ወደ ተሻለ ውጤት ሊወስድ የሚችለው እና ብዙ ሪሰርች እየተሰራ ያለው ብዙ ጥናት እየተሰራበት ያለው አሁን ቅድም ያልኩት ነው። ሰውነታችን እንዴት ነው ስኳር እንደበዛ የሚያውቀው እንዴት አድርጎ የት መውሰድ እንዳለበት እንዴት ያውቃል ሚነውን ያንን በጣም ብዙ አይነት ምርምር እየተሰራ ነው እና በሱ በጣም ብዙ አይነት እውቀት አግኝተናል። እንዳልሽውም ሁኔታውም እየተቀየረ መጥተዋል። ትምህርት ቤት ሄደን የተማርንበት ቴክስቡክ የሚያስረዳን ታይፕ ቱ ዳያቤቲስ በትልቅ ሆነ ከሃያ ምናምን አመት በኋላ የሚመጣ በሽታ እንደነበረ ነው ተምረን ያደግ ነው። ግን አሁን እንደተባለው ሰዎችን እንደገላሹ በለማድረግ የኑሮ ሁኔታ ያለው የምግብ አይነት የስትሬስ ሌቭሉ የኑሮ የስትሬስ ሌቭሉ የምንመጋገበው ምግብ መውጣት መግባታችን የምናደርገው ኤክሰርሳይዝ ሌቭል ሁሉ ነገር በመውረዱ አሁን ልጆች ከስድስት እና ከስምንት አመት የሚሆኑ ጠናት ልጆች የሁለተኛው አይነት የዲያቤቲስ የስኳር በሽተኛ ሆነው ይገኛሉ እና እሱም በጣም ትልቅ ጥናት እየተደረገበት ያለው ነገር ነው። እና ብዙ ነገሮች ተገኝተዋል። ብዙውን ጊዜ ኢንሱሊን ኢንጀክት የሚደረግ የነበረው በቀን ብዙ ጊዜ ነበረ። ምግብ በተበላ ቁጥር በየጊዜው ኢንሱሊን ኢንጀክት ማድረግ ነበረብን ለብዙ ጊዜ። አሁን ግን ሎንግ አክቲንግ ኢንሱሊን የተባሉ ኢንሱሊኖች መጥተዋል። አንድ ጊዜ ተወግተው ሰውነትሽ ውስጥ ለረዥም ጊዜ መቆየት የሚችል እና የተጠቂዎቹን ኑሮ ለማሻሻል ነው። በሽታውን ኪውር ማድረግ አልቻለም። እስካሁን ድረስ በሽታውን ማጥፋት አልተቻለም፣ ግን ማድረግ የምንችለው በሽታውን ማኔጅ ማድረግ እንችላለን። እንዴት አድርጎ ማስተካከል እንደሚችል በሽታው ጥሩነቱ በጣም ለረጅም ጊዜ በላይፍ ስታይል ቼንጅ የሚበላው በዳይት እና በኤክሰርሳይዝ ማጥፋት ይቻላል፣ መጨራሹ እንዲጠፋ ማድረግ ይቻላል። ግን ገፍቶ ከሄደ ደግሞ ጥሩ ጥሩ አይነት መድኃኒቶች አሉ። አሁን ብዙም ቶሎ ቶሎ መወሰድ የሌለባቸው መድኃኒቶች ናቸው እየተሰሩ ያሉት። ሁሉም ነገር በጥሩ መንገድ ነው ያለው። ስቲል በጣም ብዙ መሰራት ያለበትም ነገር ቢኖር ከዛሬ አስር አመት ከነበርንበት ቦታ በጣም ብዙ አድቫንስ አድርገን ብዙ እየተሻለ ነው የሄደው። የመጀመሪያው ክፍል ዳያቤሪት ብጠቅስ ከዛሬ አስራ ምናምን አመት በፊት የታይፕ ዋን ዳያቤሪት የሆኑ ልጆች አድገው ሰላሳ አመት ከሞላቸው። የአሜሪካን ዲያቤቲስ አሶሺዬሽን ሜዳሊያ አይሸልማቸው ነበር። በትግል ሰላሳ አመት አሁን ስታስቢው ሰላሳ አመት መድረስ በዛ በሽታ በጣም በጣም ትልቅ ነገር ተቆጥሮ ሜዳሊያ እስከሚሸለሙ ድረስ ያን ያህል ደርሶ ነበር። ግን በሳይንስ በመጣው እውቀት፣ በቴክኖሎጂ በሁሉም በሁሉም ነገር እገዛ ተደርጎ ያ ሜዳሊያ ከሰላሳ አመት ወደ አምስት አመት ተሸጋግሯል። ምክንያቱም ብዙዎቹ ሜክ ኢት ትሩ ከሰላሳ በላይ ሄደው ወደ ሀምሳ ዓመት እየሄዱ ስላሉ አሁን የሀምሳ ዓመት ሲደርሱ ነው የጎልድ ሜዳሊያ ነው የሚሸለሙት እና ያ ማለት እያወቅ ነው መተናል፣ እየተጋገዝን መተናል ማለት ነው። በሁለቱም በኩል ያለው የበሽታው ክፍል ዶክተር መልካም ቀደም ሲል የጠቀሽው ነገር አለ። ለምሳሌ በድሮ ጊዜ ሁለተኛው አይነት የስኳር ህመም የሚባለው የሚታየው ካደጉ በኋላ ነው የሚለውን አሁን ደግሞ ልጆችንም ላይ ሊታይ እንደሚችል ገልጽሽልናል። በወደፊቱ የህይወት መንገዳቸው ላይ በተለይ ደግሞ ትዳር በመያዝ ላይ ልጆች በመውለድ ላይ ያንን የስኳር ህመም ደግሞ ወደ ልጆች በማስተላለፍ ላይ የሚያሳየው ሚና አለው ወይ ከእናት ወደ ልጅ፣ ከአባት ወደ ልጅ ይተላለፋል። ወይ በሽታ የምናስተላልፈው የጅን አይነት አለ። በሽታውን ሊፈጥር የሚችል የምናስተላልፈው የጅን አይነት አለ። ግን ቢኖርም ጂኑ ብቻውን የሚያመጣው በሽታ የለም። ጂኑን በሽታ ሊያመጣ የምናደርገው ከኤንቫይሮንመንት ፋክተሩ ጋር የተበላሸ አይነት ኤንቫይሮንመንት ፋክተር አብረን ስናደርገው ነው እና ጂኑ ብቻውን ምንም የሚያመጣው አይነት በሽታ የለም። ይሄ በሳይንስ በደንብ የተረጋገጠ ነው። አንድ አይነት አይደንቲካል የሆኑ ትዊንሶችን ወይም መንታ ልጆችን ሁሉ ጂናቸው አንድ አይነት የሆኑ ልጆች ወስተው አንዱን በጥሩ ኤክሰርሳይዝ በሚደረግ በቃ ጥሩ የሆነ ትክክለኛ ነው በሜዲካል ተርም በቃ ኦፕቲሞ የሆነ ኤንቫይሮንመንት ውስጥ እንዲኖሩ አድርገው ሌሎቹ ደግሞ የእንደዛ አይነት ያልሆነ ለበሽታው የሚያጠቃ አይነት ኢንቫይሮንመንት ላይ ያደጉን ልጆችን አመሳስለው እድሜያቸውን ተከትለዋቸው መጨረሻ ዳያቤቲስ ማንያዘው ማንያይዘው ተብሎ ትልቅ የሆነ ስተዲ ነው የተሰራው እና ከዛ ስተዲ ውስጥ ያገኘነው መልስ ምንድን ነው? ጂን ብቻውን ዳያቤቲስን ሊያመጣ አይችልም። እና ጂናችን ኖሮን ግን ትክክለኛ አይነት የአያያዝ የምግብ አበላል የኤክሰርሳይዝ አይነቱ ራሳችንን በደንብ አድርገን ከጠበቅን በሽታው አይመጣም። በሽታው የሚመጣ ሁለቱ አንድ ላይ ሲሆን ነው እና ማስተካከል የምንችለውን ነገር ማስተካከል ከቻልን ልጅ አለመውለድ ወይ በሽታውን አስተላልፋለሁ ብሎ ህይወትን የመቀየር አይነት የሚያደርስ በሽታ አይደለም። እንደዚያ አይነት በሽታዎች ሲኖሩ ይችላሉ፣ ግን ስኳር በሽታ እንደዚህ አይነት በሽታ አይደለም። በደንብ በርሰርች የተረጋገጠ ነው ይሄ ጂን ብቻውን ሌላም በሽታው እንደማይፈጠር በልጅነት እድሜ የሚታየው የታይፕ ቱ ዳይቤቲክን ለመቆጣጠር የስምንት ዓመት ልጆች የዘጠኝ ዓመት ልጆች በአብዛኛው አመጋገቧቸውን በቤተሰቦቻቸው የሚመራ ነው። በእነሱ የሚያደርጉት ነገር የለም። ከልብቃት እንቅስቃሴያቸውም ሆነ ሁሉም የህይወት እንቅስቃሴያቸው በቤተሰቦቻቸው መሰረት የሚመሰረትና የሚመራ ስለሚሆን እዚህ ላይስ ቤተሰብ በተለይ በውጭ ዓለም የሚኖሩ የህብረተሰብ ክፍሎች ምን አስተዋጽኦ ሊያደርጉ ይችላሉ ብለሽ ትመክሪያለሽ? አዎ በጣም ትልቅ በጣም ትልቅ አይነት አስተዋጽኦ ነው ማድረግ የምንችለው። ህይወታቸውን ማስተካከል የምንችለው ያኔ ነው። እጃችን ላይ ያሉት ልጆች ስለምናውቅ፣ ሎንግ ተርም የሆነ ኢፌክቱን በደንብ አድርገን ስለምናውቅ፣ ልጆቹ በደንብ ከስር ከመሰረታቸው ታንጸው፣ ትምህርት ቤት አስገብተን፣ እንደዚህ ብለን፣ እንደዛ ብለን፣ በሌላ በሌላ ነገሩ ለፍተን የምናሳድጋቸው ልጆች። ሌላው በጣም አስፈላጊ የሆነው ደግሞ ጤንነታቸውን በደንብ አድርገን መስመር ማስያዝ አለብን። እና ሌላ ደግሞ ትልቅ በሳይንስ ተረጋግጦ የሚታወቀው ነገር ልጆች የምግብ አመጋገባቸው የኤክሰርሳይስ አይነታቸው ሁሉ ነገራቸው ከስር ነው ቀሪው ህይወታቸው ላይ ያለውን ሌላ ሌላ አይነት የሚባለውን በሽታ ሞር ተጠቂ መሆናቸውን አለመሆናቸውን የሚወስነው ነው። ልጅ እያሉ ኤክስፖዝድ የሚሆንበት ኢንቫይሮንመንት ነው እና ትንሽ ሆነው በጣም መጠንቀቅ አለብን። የቀረውን ህይወታቸውን ነው የምናንጽላቸው በጤናቸው በተለይ። ሌላ ደግሞ እንደ ቅድም እንደ ትዊንስ የተባለው አይነት ሪሰርች ብነግርሽ ልጆችን ከስር ከመሰረቱ ገና ከአስር ዓመት በታች ያሉ ልጆችን የነበራቸውን ፊዚካል አክቲቪቲ እና ኤክሰርሳይዝ አይነት እና የምግብ አይነት እንዴት ወደፊት የብለድ ፕሬሸር በሽታ ወይ ዳያቢቲስ ወይ ኢቨን ካንሰር ወይ ሌላ ሌላ አይነትን በሽታ ያጋልጣቸዋል ወይ ሳያጋልጣቸውም የሚል ሪሰርች ተሰርቶ በደንብ አድርጎ እንደሚያጋልጣቸው እና ያኔ ገና በሕፃንነታቸው የነበራቸውን አያያዛቸው ለወደፊታቸው ትልቅ አይነት ተጽዕኖ እንዳለው ሳይንሱን በደንብ የሚያውቀው ነገር ነው። ተሰርቶበት የተረጋገጠ ነገር ነው እና በጣም ትልቅ የሆነ ሚና ነው የምንጫወተው ልጆች ሆነው ኤክሰርሳይስ እና የምግብ አይነታቸውን በደንብ አድርገን ማስተካከላችን እና ይሄ በደንብ በደንብ በደንብ መመከር ያለበት ነገር ነው። ከዶክተር መልካም ከበደ በሲድኒ ዩኒቨርሲቲ የቻርልስ ፐርክን የምርምር ማዕከል የሳይንስ ተመራማሪ ጋር ያደረግነው ቃለ ምልልስ አልተጠናቀቀም። በመጪው ፕሮግራማችን የስኳር ህመምና ኮቪድ-19 እንዲሁም የስኳር ህመምተኞችና የሚሰማቸው የመገለልና የመድልኦ ስሜትን በተመለከተ ማብራሪያ ሰጥተውናል። በሁለተኛው ክፍል ፕሮግራማችን ይዘን እንቀርባለን።